ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁ የረቡዕ መስከረም 6 2013 ዓ ም ዝግጅታችን ጀመረ። የኢትዮጵያ የወደፊት መንገድ ምህንድስና የፓርቲዎች ውይይት ፓርቲዎች አንድ ላይ መተን አጀንዳዎች ላይ ስንነጋገር በአጀንዳ መቀራረብ ይፈጠራል። በፓርቲዎች መካከል መቀራረብ፣ የተሻለ መተማመን እና በመካከላችን በተለያየ መንገድ የሚፈጠሩ መጠራጠሮች እንዲቀንሱ ጥሩ አጋጣሚ ይፈጥራሉ። የታሰሩ ሰዎች አሉ፣ የተገደሉ ሰዎች አሉ፣ ቤታቸው የተቃጠሉ አሉ፣ ሕግ ማስከበር ስራ አለ፣ የሰብአዊ መብት ጥሰቶች አሉ። ይሄ ሁሉ ከግምት ውስጥ አስገብተን ነው የምነጋገርበት በአሁኑ ጊዜ በፓርቲዎቹ መካከል እጅግ በጣም ተሳፈጪ የሚ የሚባል መግባባት ተፈጥሯል። የነጻነትና የእኩልነት ፓርቲው ዶክተር አብዱልቃድር አደም፣ የኦብነጉ አቶ ሐሰን ሞዓሊምና የብልጽግናው ዶክተር ቢቂላ ሁሪሳ ናቸው የሰማችኋቸው። በአብይ ርዕስ ይዘናቸዋል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱር ራዲዮ አየር ላይ እንደዋሉ ማዳመጥ ትችላላችሁ። አሁን የሰዓቱን One Noah Naya alum Zena, Nasa Machu. ጤና ይስጥልኝ እንደምናመሻቸው አድማጮች ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ የዩናይትድ ስቴትስ የተወካዮች ምክር ቤት ለአንድ ዓመት ተመንፈቅ የዘለቀ ምርመራ ካካሄደ በኋላ ለ346 መንገደኞችና የበረራ ሰራተኞች ህይወት መጥፋት ሰበብ ለሆኑት የቦይንግ 737 ማክስ አውሮፕላኖች አደጋዎች ምክንያቱ የኩባንያው የቦይንግ እና የፌዴራል አቪየሽን አስተዳደር ጥፋት ነው የሚል ድምዳሜ ላይ ደርሷል። ምክር ቤታዊ ኮሚቴው ዛሬ ይፋ ያደረገውን ሪፖርት የያዘውን ዜና አዳነች ፍስሀዬ ታቀርበዋለች። 737 ማክስ አይሮፕላኖቹ ተከስክሰው የወደቁት በቴክኒካዊ ስህተት ወይም በአያያዝ ጉድለት ምክንያት አይደለም ይላል የምክር ቤቱ ጥናት ድምዳሜ። ዲሞክራቶች የሚበዙበት የመጓጓዣ እና የመሰረተ ልማት ኮሚቴ ነው ዛሬ ይህን ከባድ ነቀፌታን ያዘለ ዘገባ ያወጣው የቦይንግ ኢንጂነሮች በተደጋጋሚ በሰሩት ጉድለት ያለው ቴክኒካዊ አሰራርና ስህተት የቦይንግ አስተዳደር ያንጸባረቀው የግልጽነት ጉድለትና የፌዴራል ኤቪየሽን ብቃት የጎደለው የቁጥጥር ተግባር ተዳምሮ ያስከተለው ከባድ ስህተት ነው ሲል የምክር ቤቱ ኮሚቴ ደምድሟል። አምና መጋቢት ወር ላይ ከአዲስ አበባ ወጣ ብሎ በሚገኘው ቦታ ላይ ተከስክሶ የ157 ሰዎችን ሕይወት ካጠፋ በኋላ አቻምና ደግሞ ኢንዶኔዥያ ላይ የ189 ሰዎችን ሕይወት ካጠፋ በኋላ 737 ማክስ አይሮፕላን መታገዱ የሚታወቅ ነው። ቦይንግ ማክስ ጀት አይሮፕላኖችን በተሳሳተ አሰራር ነው ያመረተው፣ የፌዴራል ኤቪዬሽን አስተዳደር ደግሞ ተገቢውን ቁጥጥር ሳያደርግ የመብረር ፈቃድ ሰጠው፣ በማለት የኮሚቴው ዘገባ የተሳሳቱ ያላቸውን ሁሉ በዝርዝር አቅርቧል። ቦይንግ በበኩሉ ከመከስከሱ አደጋ ብዙ ተምሬያለሁ ብሏል ከምክር ቤቱ ኮሚቴ ጋር በሚገባ መተባበሩን ሲገልጽ ከ375000 ሰዓታት በላይ የምህንድስናና የሙከራን ያካተቱ የውጭና የውስጥ 737 ማክስ ምርመራዎች መካሄዳቸውን አስገንዝቧል። በዓለም አቀፍ የኮቪድ-19 ወረርሽኝ ዜናዎች የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኮቪድ-19 መከላከያ ክትባት በሳምንታት ጊዜ ውስጥ ይደርሳል ሲሉ ተናገሩ። ፕሬዚደንቱ ይህን ያሉት ትናንትና ፔንስልቬኒያ ፊላዴልፊያ ከተማ በቴሌቪዥን በተላለፈ ህዝባዊ ስብሰባ ላይ ሲናገሩ ነው። አባባላቸው የጤና ጉዳይ አዋቂዎች ክትባቱ የበለጠ ጊዜ እንደሚወስድ ከሚናገሩት ጋር ይጣረሳል። ከአሁን ቀደምም በተደጋጋሚ በአውሮፓውያን ህዳር ሶስት ከሚካሄደው ፕሬዝደንታዊ ምርጫ በፊት ክትባቱ መጣል ሲሉ ሲናገሩ የሚሰሙት ትራምፕ አሁንም ግፋቢል ሶስት ወይም አራት ሳምንት ውስጥ ይገኛል ሲሉ ነው የተሰሙት። የፊላዴልፊያውን መድረክ ያስተናግድ ለነበረው ለኤቢሲ ቴሌቪዥኑ ጋዜጠኛ ጆርጅ ስቴፈነ ፕሎስ ፕሬዝደንቱ ቫይረሱ የኋላ ኋላ ህዝቡ በብዛት በሽታውን የመቋቋም አቅም በሰውነቱ ስለሚያዳብር መወገዱ አይቀርም ብለውታል። እርግጥ ይህንን የህብረተሰብ የተላላፊ ተሐዋሲ መቋቋም አቅም በእንግሊዝኛው ሄርድ ኢሚኒቲ የሚባለውን እሳቸው በአፍ ወለምታ ሄርድ ሜንታሊቲ ሲሉ ገልጸውታል። ይሄኛው የመንጋ አስተሳሰብ ማለት ነው። አስከትለው ፕሬዝደንቱ ክትባቱ ሲገኝ ግን ቫይረሱ ቶሎ ነው የሚጠፋው ብለዋል። በትናንቱ የውይይት መድረክ ላይ ፕሬዝደንቱ የአስተዳደራቸውን አጠቃላይ የወረርሽኙን ምላሽ ትክክለኝነት በመግለጽ ሲሟገቱ ቆይተዋል። ከዚያ በጥቂት ሰዓት ቀደም ብሎ ፒው የተባለው ከፓርቲ ወገኝተኝነት ነጻ የምርምር ማዕከል ባወጣው ግምገማ በአስራ ሶስት ሀገሮች ከተጠየቁ ሰዎች ውስጥ ዩናይትድ ስቴትስ ወረርሽኙን ጉዳይ በትክክል ነው የያዘችው ያሉት 15 ከመቶ ብቻ ናቸው። 85 ከመቶ ምላሿ ደካማ ነው ብለውታል። ተጠያቂዎቹ እንደውም ትራምፕ በሙስና ወንጅለው ዩናይትድ ስቴትስን ያስወጧትን የዓለም የጤና ድርጅትንና ቫይረሱ መጀመሪያ የተቀሰቀሰባትን ቻይናን በወረርሽኙ አያያዛቸው ከዩናይትድ ስቴትስ የተሻለ ነጥብ እንደሰጡ ነው የፒው ግምገማ የሚያሳየው። ይህ በዚህ እንዳለ ህንድ የኮሮና ቫይረስ ተያያዦቿ ቁጥር ከአምስት ሚሊዮን ማለፉን ይፋ አድርጋለች። ባለፈው የ24 ሰዓት ጊዜ ብቻ 90123 አዲስ ተያያዦች መመዝገባቸውንና አንድ ሺህ ሁለት መቶ ዘጠና ሰዎች መሞታቸውን የህንድ የጤና ሚኒስቴር አስታውቋል። ህንድን በቫይረሱ ተጠቂዎችም በሞቱትም ሰዎች ቁጥር የምትቀድማት ዩናይትድ ስቴትስ ብቻ ነች። የቫይረሱ ተያዦች ቁጥር 6 ሚሊዮን 606293 የደረሰ ሲሆን 195947 ሰዎች ሞተዋል። በሌላ ዜና በኮሮና ቫይረስ ወረርሽኝ ምክንያት በዚህ የአውሮፓውያን አመት የመጀመሪያ አጋማሽ ብቻ ዓለም አቀፍ ጉዞዎች ከምንጊዜውም በከፋ በ65 ከመቶ መቀነሳቸውን የተባበሩት መንግስታት ድርጅት የዓለም የቱሪዝም ባሮሜተር የተባለ ድርጅት ያወጣው አዲስ ሪፖርት ጠቆመ። ዩኤን ደብሊውቲኦ ባወጣው መግለጫ ከጥር እስከ ሰኔ በነበረው ጊዜ በዓለም ጉዞ መቀነሱ የተነሳ በቱሪዝም ዘርፍ የአራት መቶ ስልሳ ቢሊዮን ዶላር ኪሳራ እንዳስከተለ ነው ያስታወቀው። አርባ ሰባት የኬንያ የአውራጃ አስተዳደሮች አንዳንዶቹን አገልግሎቶችን መስጠት እናቆማለን፣ ሆስፒታሎቻችንም አዲስ ታካሚ መቀበል ያቆማሉ ሲሉ አስጠነቀቁ። ምክንያት በሀገሪቱ የመወሰኛ ምክር ቤት ያሉ ተወካዮቻቸው የገንዘብ ወይም በጀት ምደባን በተመለከተ በወጣው አዲስ እቅድ የተነሳው ጭቅጭቅ ሊፈታ ባለመቻሉ እንደሆነ ነው ሮይተርስ የዘገበው። አዲሱ እቅድ ገንዘብ እንደየአውራጃው የህዝብ ብዛት እንዲመደብ የሚያዝ ነው። ያን የሚቃወሙት በበኩላቸው ገንዘቡን ብዙ ህዝብ ከሌላቸው እና ድሆች አውራጃዎች እየቀነሱ ኢኮኖሚያቸው ጠንካራ ለሆነው የሚሰጥ ነው ብለው ይቃወማሉ። በኩልነት ይደልደል ነው የሚሉት። በጀቱ እንዲለቀቅ አዲሱ አሰራር ተግባራዊ መሆን አለበትና። በተፈጠረው አጣብቂኝ የተነሳ ለአካባቢ አስተዳደሮች በጀት አልተላከላቸውም። ከመወሰኛ ምክር ቤቱም ይሁን ከኬንያ መንግስት በጉዳዩ ዙሪያ ምላሽ ለማግኘት አልተቻለም። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እስራኤል ከተባበሩት አረብ ኤሚሬቶችና ከባህሬን ጋር ግንኙነት የመሰረተችባቸውን ስምምነቶች ፊርማ ስነ ስርአት ትናንት በዋይት ሀውስ አስተናግደዋል። በመጽሄት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ኒውዮርክ ላይ የሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከአመቱ ግዙፍ ስብሰባዎች አንዱ እንደሆነ ይታወቃል። የተሳታፊዎችን ደህንነት ለመጠበቅ ታዲያ የዚያኑ ያህል ግዙፍ የጥበቃ ስራ ይጠይቅ ነበር። ዘንድሮ ግን የአለም መሪዎች ጉባኤያቸውን በርቀት በበይነመረብ ግንኙነት ለማካሄድ ወስነዋል። እናም ጉባኤው የሚጠይቃቸው ተግዳሮቶችም እንደዚሁ ለየት ያሉ ነው የሚሆኑት። የቪኦኤ ዘጋቢዎች ኤረን ፌደር እና ካትሊን መክላክሊን ያጠናቀሯቸውን ዘገባዎች አዳነሽ ፍስሀዬ ታቀርባለች። ሰባ አምስተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ትላንት በተለወጠችው ኒውዮርክ ከተማ ተጀምሯል። ስብሰባዎቹና ንግግሮቹ አሁንም እየተካሄዱ ነው። ነገር ግን በከተማይቱ በተለመደው መልኩ የሰዎች ብዛትም ሆነ የመኪኖች ትራፊክ መጨናነቅ አይታይም። ያም ሆነ ግን በርቀት የሚካሄደው ጉባኤ የሚሰበሰቡትን የዓለም መሪዎች ብዛት እንዳበራከተ የመንግስታቱ ድርጅት ቃል አቀባይ ብሬንደን ቫርማ ተናግረዋል። በያዝነው ዓመት 120 የሚሆኑ የአገራት መሪዎች በኮቪድ በኩል ንግግር ያደርጋሉ። ጠቅላይ ሚኒስትሮችን የሚያካትቱ 54 ርዕሳነ ብሔራትም እንደዚሁ። ስለሆነም የበዛ ቁጥር እያየን ነው። ባለፉት ጠቅላላ ጉባኤዎች ከ70 እስከ 80 የሚሆኑ ነበር ንግግር የሚያደርጉት። ኒውዮርክ ከተማ ደርሶባት የነበረውን ከባድ የኮሮና ቫይረስ መዛመትን ለመቀነስ ብትችልም፣ ኢኮኖሚዋን በተሟላ መንገድ ለማገገም ዓመታት ሊወስድ እንደሚችል ጠበብት ይናገራሉ። በከተማይቱ ከነበሩት አነስተኛ ይዘት ያላቸው የንግድ ተቋማት አንድ ሶስተኛ ወይም 77 ሺህ ገደማ የሚሆኑ አሰሪዎች የኢኮኖሚ እንቅስቃሴ ባለመኖሩ ጠፍተው ሊቀሩ እንደሚችሉ አንድ የሲቪክ ቡድን ያካሄደው ጥናት ያመለክታል። በብዙ ሺዎች የሚቆጠሩ ሰዎች የሚገኙበት የተባበሩት መንግሥታት ድርጅት ጉባኤ በተለመደው መንገድ ተካሂዶ ቢሆን ኖሮ የከተማይቱን የገንዘብ ጫናን ባቃለለ ነበር። ነገር ግን የኮሮና ቫይረስ መዛመት ለእንደዚህ አይነቱ እድል አላመቸም። ዮሺሂዴ ሱጋ አዲሱ የጃፓን ጠቅላይ ሚኒስትር ሆነው ዛሬ በይፋ ተመረጡ። የጃፓን ፓርላማ የታችኛው ምክር ቤት በከፍተኛ ድምጽ የመረጣቸው የ71 ዓመቱ ሱጋ መመረጣቸውን ተከትሎ በተደጋጋሚ እጅ በመንሳት ተቀብለዋል። ገዢው ሊበራል ዴሞክራቲክ ፓርቲ ትናንት ፕሬዝደንቱ አድርጎ ስለመረጣቸው ዛሬ ለጠቅላይ ሚኒስትርነት መመረጣቸው ያለቀለት ጉዳይ ነበር። ሱጋ የተኳቸው የቀደሙት ጠቅላይ ሚኒስትር ሺንዞ አቤ ከማናቸውም ለረጅም ጊዜ በጠቅላይ ሚኒስትርነት የቆዩ ሲሆን ከስምንት ዓመታት በኋላ ባለፈው ወር በጤና ምክንያት በድንገት ስልጣናቸውን መልቀቃቸው የሚታወስ ነው። አዲስ ተመራጩ ጠቅላይ ሚኒስትር ከፊተኛው ጠቅላይ ሚኒስትር በኮቪድ-19 ወረርሽኝ ኢኮኖሚያዊ የተመታባትን ሀገር አመራር ነው የተረከቡት። በወረርሽኙ ሳቢያ ጃፓን በከፍተኛ ጉጉት ሲጠበቅ የነበረውን የቶኪዮ ኦሊምፒክ እስከ መጪው የአውሮፓውያን 2021 ለማዘግየትም መገደዷ የሚታወቅ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ፣ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580፣ በ15630፣ በ15700 እና በ15785 ኪሎ ኸርስ በ25 ሜትር ባንድ በ11695፣ በ12110 እና በ12140 ኪሎ ኸርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ መስከረም 6 2013 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የክሶች ይዘትና አመሰራረት፣ ሙያዊ ደረጃዎችና ሰብአዊ መብቶች የወንጀል ክስ በሚቀርብበት ጊዜ በአንድ ወገን ተከሳሹ ፈጽመ የተባለውን ድርጊት በግልጽ የሚያመለክት መሆን አለበት። ፈጽመ የተባለውን ድርጊት የወንጀል ህጉን መተላለፍ ስለሆነ የወንጀል ህጉ ላይ በተጻፈው መልክ ነው መቅረብ ያለበት። ህጉ አወጣጥ ከህጉ ይዘት ጀምሮ ችግር አለ። ያ የህግ አወጣጥና የህግ ይዘቱ ችግር የገዢው ፓርቲ ስለነበረ ያንን ያቋቋመው ወደ አስፈጻሚው አካል የሚመጣ ወደ ፍርድ ቤትም ይመጣል ይህ ችግር እና ይሄ ሲታይ የኖረ ነው ቀደም ሲል የሰማችኋቸው አቶ ቁምላቸው ዳኘ የህግና የሰብአዊ መብቶች ጉዳዮች ባለሙያ የተከተሉት ደግሞ ዶክተር ስሜነህ ኪሮስ በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል ተባባሪ ፕሮፌሰር ናቸው የዴሞክራሲ በተግባር ተወያዮች ናቸው በዚህ ምሽት አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ ውስጥ በፖለቲካ ፓርቲዎች መካከል የተሻለ መግባባትና መተማመን እየተፈጠረ እንደሆነ አንዳንዶቹ መሪዎች ተናግረዋል። ቀደም ሲል የተደረጉ ውይይቶች በብሔራዊ መግባባት ላይ የነበሩ ልዩነቶችን አለዝበዋል ይላሉ። መለስካቸው አመሃ ለዛሬ የሶስት ፓርቲዎችን አመራር አባላት አነጋግሯል። ቀጥሎ ይቀርባል። በኢትዮጵያ የፖለቲካ ፓርቲዎች መካከል ሲካሄድ የነበረው ውይይት ወደ አዲስ ምዕራፍ የተሻገረ ይመስላል። ትናንትና በጠቅላይ ሚኒስትር ጽፈት ቤት ገዢውን ፓርቲ ጨምሮ በተካሄደው የፓርቲዎች ውይይት ከዚህ በፊት የተካሄዱ ውይይቶችን በመገምገም በአዳዲስ የውይይት ርዕሶች ለመቀጠልም ከስምምነት እንደደረሱ ታውቋል። ለመሆኑ በእርግጥ ከዚህ በፊት የተካሄዱት ውይይቶች በፓርቲዎቹ መካከል የነበረውን ግንኙነት አሻሽለውታል እነዚህ ውይይቶች በብሔራዊ መግባባት ዙሪያ በፓርቲዎቹ መካከል ምን ያህል መቀራረብ አስገኝተዋል የሚሉ ጥያቄዎችን ለዶክተር አብዱልቃድር አደም የነፃነትና እኩልነት ፓርቲ ሊቀመንበር፣ ለአቶ ሐሰን ሞዋሊን የኦጋዴን ብሔራዊ ነፃነት ግንባር ምክትል ሊቀመንበርና ለዶክተር ቢቅላ ሁሬሳ የብልጽግና ፓርቲ የዓለም አቀፍና የሕዝብ ግንኙነት ዘርፍ ኃላፊ አንስቼላቸው ነበረ። ከነፃነትና እኩልነት ፓርቲ ሊቀመንበር ከዶክተር አብዱልቃድር አደም እንጀምር። ፓርቲዎች አንድ ላይ መተን አጀንዳዎች ላይ ስንነጋገር በአጀንዳ መቀራረብ ይፈጠራል። በፓርቲዎች መካከል መቀራረብ፣ የተሻለ መተማመን እና በተለያየ መንገድ የሚፈጠሩ መጠራጠሮች እርስ በርስ እንዲቀንሱ አንድ ቦታ ላይ ተሰብስበው ሲወያዩ በትላልቅ ሀገራዊ አጀንዳዎችም ይሁን በፓርቲዎች መካከል ያለውን ግንኙነት በደንብ ያጠናክረዋል። ሰሞኑን ጊዜ በነበረው ግንኙነት ይህንን በደንብ አይተናል። መቀጠል አለበት ብለን እናስባለን። ብሔራዊ መግባባት ካለ ብዙ ነገሮችን መፍታት የሚቻልበት መድረክ ይፈጠራል ማለት ይቻላል። እንደው ከሞላ ጎደልና ወደዚህ የበለጠ ሊያደርሰን የሚችል ምን ይታየዎታል እርስዎ ወይም የነጻነትና እኩልነት ፓርቲ ምን ሀሳብ አለው በዚህ ረገድ? በዚህ ጉዳይ ላይ እንዲቀደም ሲል ሀሳብ ወይም ሰነድ አዘጋጅተን ከዛሬ ስድስት ሰባት ወር በፊት ለተለያዩ ባለድርሻ አካላት ሀሳቡን አቅርበን በዚህ ላይ ስራ እንዲሰራ ጥያቄ አቅርበን ነበረ። ይህ ጉዳይ በተለያዩ ፓርቲዎችም ሲነሱ ነበረ። ፋይናሊ ፖለቲካ ፓርቲዎች የጋራ ምክር ቤት መድረክ አዘጋጅቶ ተወያይተናል። እዛ ላይም እንደ ነጻነትና እኩልነት ፓርቲ ጥናት ጥናታዊ ጽሑፍ አቅርበናል። ብሔራዊ መግባባት ምን ማለት እንደሆነ፣ እንዴት እንደሚካሄድ፣ እነማን ይሳተፋሉ፣ ምን ያህል ጊዜ ይፈጃል፣ ብሔራዊ መግባባትን ስኬታማ ሊያደርጉ የሚችሉ ምክንያቶች ምንድናቸው፣ ወዘተ የሚል በዝርዝር አቅርበናል። ውይይት ተካሂዶበታል። እና በቀጣይ እንግዲህ ኤክስፔክት የምናደርገው መንግስት በተለይ ገዥው ፓርቲ ትልቅ ኃላፊነት እንዳለበት ይታወቃል። እንደዚሁም የተፎካካሪ ፓርቲዎች የራሳቸው ኃላፊነት አለባቸው። ባለድርሻ አካላቱ ብዙ ናቸው። የሲቪክ ማህበራት፣ የሃይማኖት ተቋማት ሌሎችም ይሳተፋሉ። እና በአጭር ጊዜ ውስጥ ሂደቱ ተጀምሮ ምርጫ ከመካሄዱ በፊት ዋና ዋና ምርጫውን ሰላማዊ ለማድረግ ከዛ በኋላ የሚቋቋሙ ነው መንግስት የተረጋጋ ፖለቲካ ሀገራችን ውስጥ ለመፍጠር። የሚያስፈልጉ አጀንዳዎችም ተነስተው ውይይት ተካሂደዋል። ሰው የሚጠበቀው ሂደቱን መጀመር ነው። ወደዛ ሂደት በቀጥታ መግባት ነው። የኦጋዴን ነፃነት ግንባር ምክትል ሊቀመንበር አቶ ሀሰን ሙአሊም ውይይቱ በፓርቲዎች ግንኙነት ላይ አሳድሯል የሚሉትን ተጽዕኖ አብራርተዋል። መገናኘት ያልቻሉ ፓርቲዎችን ይህ መድረክ አንድ ላይ ስላመጣ ሰው ስነጋገር ያው መስማማት አይቀርም የሚችል በመነጋገር በመቀራረብ በመቻቻል እየተነጋገርን ከአሁን በፊት እንደዚህ አይነት መድረኮች ስላልነበሩ ሁሉም በየሲ ነው ነበረ የራሱ አጀንዳ የሚያካሂደው እና ለሀገር የሚጠቅም ሁላችንም የሚመለከትን ጉዳዮች ስለሆነ አንድ ላይ መተን፣ ይህ በዚህ ማስረጃ እነዚህ እኮ ተገንጣዮች ናቸው፣ እነዚህ እንደዚህ ናቸው፣ እነዚህ እንደዚህ ናቸው፣ እነዚህ አክራሪዎች ናቸው፣ እነዚህ ነፍተኞች ናቸው፣ ይህ የሚባለው ነገር ቀርቶ ጠረጴዛ ዙሪያ ላይ ሆነን ለሀገርና ለዚህ ምን ይጐጃል በታሪክ እንጠይቃለን። ሀገሪቷ ሰላሚና መረጋጋት ዲሞክራሲ፣ ነፃነት ቢኖር የሁላችንም የጋራ ኃላፊነት ስለሆነ ተቻችለን ይህንን ድስ ተጠቅመን አገሪቷን ለሚቀጥለው ትውልድ እናስተላልፍ ኃላፊነት ስላለብን ይህንን አንዳንድ ችግሮች አሉ። እነዛ ችግሮች ዙሪያ የሚፈቱ አሉ በሂደትም የሚፈቱ ስላሉ ያንን ተቻችለን ሁሉም ይሄን ይገባኛል ሁሉም ምሽግ ቆፍሮ ይነን ብቻ ይሰማ ካለ አገሪቷን ማስቀጠል አይቻለም። ስለዚህ ይህንን በመነጋገር እና በመቻቻል በመከባበር፣ በመደማመጥ የሚፈታቸው ጉዳዮች ሲሆኑ አገኝቷን በተሻለ ሁኔታ ለማስቀጠል ጥረት እያደረግን ይገኛል። ከበፊቱ ካለፉት እንበልና ከስድስት ወር ከአመት ወዲህ ያለውን ሁኔታ ሲገመግሙት አሁን የተሻለ መቀራረብ አለ ይላሉ በፓርቲዎች መካከል በጣም አቻለው እንደዛ ግድያ በኋላ ያው ብዙ ነገሮች ተፈጥሯል። ከግምት ውስጥ ማስገባት መቼም አለብን። ስለኢትዮጵያ ፖለቲካ ጉዳይ ስናወራ ብዙ ነገሮች ተለውጧል። ያንም ከግምት ውስጥ አስገብተን እንዲያቀራርበን የሚችሉ ብዙ ነጥቦች አሉ። የታሰሩ ሰዎች አሉ፣ የተገደሉ ሰዎች አሉ፣ ቤት መተሰጣቸው የተቃጠሩ አሉ፣ ሕግ ማስከበር ስራ አለ፣ የሰብአዊ መብት ጥሰቶች አሉ። ይህ ሁሉ ከግምት ውስጥ አስገብተን ነው የምነጋገርበት። በአኑ ጊዜ እና በአንድ በኩል ችግሮች አሉ

ሀሳብ ሊነሱ ሊሆን ግን አንድ ወጥ የሆነ ሁላችንም የሚያስረን ነገር አለ ለህዙ ለሀገሪቷ የሚጠቅም ሁላችንም ያስረን። ማንም ከህዝብ በላይ አለ ማንም ከሀገር በላይ አለ ማንም ከህዝብ በላይ አለ። ስለዚህ ይህንን መርሆ በማከተም አንድ ላይ ተሳሰል የግድ መፍትሄ ማግኘት አለን ብለን ነው የምናስበው። እና ይሄ መግባባት አለ ነው የሚሉኝ? አሁን ሙሉ በሙሉ መግባባት ሳይሆን መቀራረብ አለ ጥሩ ጅምር ነው መግባባት የሚለው ዶክተር ቢቅላ ሁሪዛ የብልጽግና ፓርቲ የዓለም አቀፍና የህዝብ ግንኙነት ዘርፍ ኃላፊ በፓርቲዎቹ መካከል እጅግ በጣም ተስፋ ሰጪ መግባባት ተፈጥሯል። ምክንያቱም አንደኛ እንደዚህ አይነት የተለያዩ የፖለቲካ ፓርቲዎች በተደጋጋሚ ተገናኝተው የሚወያዩበት መድረክ መፈጠሩ በራሱ ትልቅ ተስፋ የሰጠ ነበረ። ሁለተኛ እነዚህ ፓርቲዎች የፈለጉትን ያህል የፖለቲካ ልዩነት ቢኖራቸውም መሰረታዊ የሆኑ ሀገራዊ ጉዳዮች ያገባቸዋል፣ ይመለከታቸዋል። ትናንትና የተንፀባረቀውም ምንም አይነት የፖለቲካ ልዩነት ቢኖረን የሚል በአንድ አፍ የተነገረበትና በቀጣይ ጉዳዮችም በሚያግባቡን አገራዊ ጉዳዮች ላይ መስራት እና የሀገራችን የፖለቲካ ትራንስፎርሜሽን ሰላማዊና የሰለጠነ እንዲሆን በተደጋጋሚ እየተገናኘን በጋራ መስራት አለብን የሚል ቁርጠኝነት የታየበት ስብሰባ ነበር ብሎ መናገር ይቻላል። መልካም። ግን እስቲ እነዚህ ውይይቶች በተለይ በብሔራዊ መግባባት ዙሪያ በፓርቲዎች መካከል ምን ያህል መቀራረብ አስገኝተዋል ይላሉ? የሚሆኑ ፓርቲዎች ብዬ መናገር እችላለሁ። ኢትዮጵያ የምትባለውን ሀገር በጋራ መገንባት እንችላለን የሚል አቋም አላቸው። የፖለቲካ ፕሮግራሞቻቸውም ከዚህ ብዙ የተለየ አይደለም። ስለዚህ ኢትዮጵያ የምትባለውና የአሁኑና የቀጣዩን ትውልድ እጣ ፈንታ የምትወስኑ ኢትዮጵያን በውይይት በተደጋጋሚ እየተገናኘን በሚያግባቡን ሀገራዊ ጉዳዮች ላይ በጋራ በመስራት ሀገራዊ መግባባት መፍጠር ይቻላል የሚለው ላይ አብዛኞቹ ፓርቲዎች ይህንን አቋም ነው የሚሉት የሚያራምዱት። ከዚህ በፊት በነበሩ ውይይቶችም ሆነ ትናንት በተቀረበው ውይይት ላይ የተንጸባረቀው ይኸው ነበረ። አብዛኞቹ ፓርቲዎች ቁርጠኝነት አላቸው፣ ፍላጎቶች አሏቸው። ጽሁፎችን እያዘጋጁ በሚያግባቡ ሀገራዊ ጉዳዮች ላይ ውይይት እያቀረቡ ፖለቲካል ዲያሎግ የመፍጠር ፍላጎት አላቸው። ይህ ፍላጎት ደግሞ በመንግስትም በኩል ከፍተኛ ቁርጠኝነት ያለበት በመሆኑ የወደፊቱ የሀገራችን ሀገራዊ መግባባት ጉዳይ በቀላሉ ሊመጣ የሚችል ቀጣይ ስራ መሆኑን የተመለከተበት ነው። መችም የብልጽግና ፓርቲ ካለፈው የሀገሪቱ የፖለቲካ ታሪክ አኳያና በተለይ የፓርቲዎች ታሪክ ደግሞ ስንመለከት ቅድም እንዳነሱት ሆኖ የገዢው ፓርቲና መንግስት የሚለያዩበት በጣም ትንሽ ስለሆነ እንደውም ስለሚደበላለቅ አፋኝ ሆኑ መንግስታት ደግሞ በፓርቲዎች ላይ፣ በተቃዋሚዎች ላይ የሚያደርሱትን ተጽዕኖ ከግምት በማግባት የበለጠ ትልቅ ፈተና ያለበት ይመስለኛል። የብልጽግና ፓርቲ የነፃነት መንፈስ ሰፍኖ ሁሉም ሀሳቡ እንዲናገር የገበላይነት እንደተጠበቀ ሆኖ ይህን ለማስቻል ፓርቲያችሁ ምን ሊሰራ አስቧል? ራሱን ሪብራንድ ያደረገ ብልጽግና ፓርቲ እንዲፈጠር ካደረጉት ትላልቅ አጀንዳዎች አንዱ የመንግስትና የፓርቲ ስራ በመሰረቱ ተለይቶ እንዲሰራና መንግስት ራሱን ችሎ ፓርቲም ራሱን ችሎ የሚሄድበት ስርዓት እዚህ ሀገር እንዲገነባ፣ እንዲሁም የፍትህ የጸጥታና የደህንነት ተቋሞቻችንም ፕሮፌሽናል ሆኖ ኢትዮጵያውያን ዜጎችን በነፃነት የሚያገለግሉበት ስርዓት እንዲሰራ የሚያደርግ ውሳኔ ከተወሰነ እና መንግስትም ቁርጠኝነቱንና ቃሉን ለኢትዮጵያ ሕዝብ ከገባ በኋላ እነዚህ ስራዎች በቀጣይነት እየተሰሩ ነው። ፖለቲካ ሪፎርም ቀጣይ ስራ ይጠይቃል። ከመንግስት በኩል ያለው ቁርጠኝነትና ከፓርቲ በኩልም ያለው ተግባራዊ ለውጥ እጅግ የሚያበረታታ ነው። በሚቀጥሉት ጊዜያት ከሁለት ሺ አስራ ሶስት ጀምሮ ከምርጫውን ጋር ተያይዞ አሁን ያልኳቸውን ነገሮች በተግባር የምንቀይር ከሆነ የሀገራችን የፖለቲካ ስብራት በዘላቂነት ይጠቀናል የሚል ትልቅ ተስፋ ያለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በጋምቤላ ክልል ከአስራ ዘጠኝ ሺህ ሰው በላይ በጎርፍ መጥለቅለቅ መፈናቀሉን የክልሉ የአደጋ ስጋት ሥራ አመራር ኮሚሽን አስታውቀዋል። ናኮር መልካ ዝርዝሩን ይዟል። በጋምቤላ ክልል ላሬ ወረዳ ባለፈው ሁለት ሳምንታት ውስጥ በጣለው ከፍተኛ መጠን ያለው ዝናብ በ16 ቀበሌዎች ውስጥ የሚኖሩ ተፈናቅለዋል ሲሉ የገለጹት የወረዳው አስተዳዳሪ አቶ ጋትዊች ቤል ናቸው። በጎርፍ አደጋ ምክንያት የተፈናቀሉ ሰዎች አስራ ስምንት ሺ ዜሮ ሰባ አምስት ሰዎች ተፈናቀሉ። በቦታቸው ወደ ሰማንያ ከብቶች ሞተዋል። የአደጋ ምክንያት ጎርፍ ያለንበት ደረጃ አሁን ትንሽ ተቀንሷል። በክልል ደረጃ ምንም ገና እስካሁን ድጋፍ የለውም። ጎርፍ ሲከሰት ወሮሽን ይኖራል። ከተማ ውስጥ የዜራና ዜሮ ሁለት ቀበሎች ለሁለተኛ ደረጃ ትምህርት ቤት ሄደዋል። በገጠር ቀበሎች የተፈናቀለ ሰዎች ሁለት ቦታ ናቸው። ድረከማ የሆኑት አንድ በፍል ባልደሆነ የሚባል ሰፈራ ቦታ ሌላ ቀበሎች ያር የሚባል በሁለቱም ቦታ ላይ ናቸው፣ የገጠር ቀበሌዎች። የጋምቤላ ከፍተኛ አመራሮች በወረዳው ተገኝተው ጎርፉ ስላደረሰው ጉዳት ምልከታ ቢያደርጉም እስካሁን የሰብአዊ ድጋፍ ባለመደረጉ ጎርፉን ተከትሎ ሊነሳ ለሚችል ለውባና ሌሎችም ሌሎችን በሽታዎች ተፈናቃዮች ሊጋለጡ የሚል ስጋት እንዳለም አክለው ገልጸዋል። አቶ ጋቱዊች ከላሬ ከተማ ተፈናቅለው በትምህርት ቤቶች ተጠልለው እንደሚገኙ ከተናገሩት መካከል አስቸኳይ እርዳታ እንዲደረግላቸው ጥሪ አቅርበዋል። ነው ደሞ ደግሞ መንገድ ዳር እኮ ነው የምንወጣው በተለይ ገጠር አካባቢ ማለት ምንም ምንም መንግስት ራሱ ወይም የዋርታ መንግስት ራሱ ምንም የሰጠን ድጋፍ መንግስት ደግሞ ድጋፍ እንዲያደርስልን እኛ እንጠይቃለን ከተማ ውስጥም እና ገጠሩም ማለት ነው ዋ ነው በጋምቤላ ክልል አደጋ ስጋት ስራ አመራር ኮሚሽን የአደጋ መከላከል ቅድመ ማስጠንቀቂያ ኃላፊ አቶ ወልዴ እንዳሉት የጎርፍ አደጋው የተከሰተው ከፍተኛ መጠን ባለው ዝናብና በወንዞች መሙላት ምክንያት ነው። በክልሉ የላሪና ጆሮ ወረዳዎችን ጨምሮ በአስር ወረዳዎች ከአስራ ዘጠኝ ሺ በላይ ሰዎች መፈናቀላቸውን ገልጸዋል። አላፊው ሰዎች ሰዎች ላይ የደረሰ ጉዳት አለ። ጎርፉን ተከትሎ የወባ በሽታ ስርጭትና የእንስሳት በሽታ ሊጨምር እንደሚችል የገለጹት አቶ ወልዴ ከተፈናቃዮች መካከል የሰብአዊ ድጋፍ እንዳልተደረገላቸው ያቀረቡትን አቤቱታ አስመልክቶ ተከታዩም ብለዋል

የዝናብ መጠኑ የቀነሰ ሲመጣ ጎርፉ የሚያቆም በመሆኑ የተፈናቀሉ ሰዎች በቅርብ ጊዜ ውስጥ ወደ ቤታቸው ይመለሳሉ ብለዋል ኃላፊው። በኢትዮጵያ ሶስት ክልሎች ሀያ ሶስት ወረዳዎች ውስጥ በደረሰው የጎርፍ አደጋ አምስት መቶ ሰማኒያ ሺህ ዜጎች መጎዳታቸውንና ሁለት መቶ አስራ ሰባት ሺህ ሰዎች ደግሞ ከመኖሪያ ቀያቸው መፈናቀላቸውን መንግስት ሰሞኑን አስታውቋል። ታውቋል ለአሜሪካ ድምፅ ናኮር መልካ ካምቦ በደቡብ ክልል ከኮንሶና ከአሌ ልዩ ወረዳ ግጭት ጀርባ ከሁለት ዓመት በፊት መፈንቅለ መንግሥት ለማካሄድ ቤተ መንግሥት ድረስ ዘልቀዋል በሚል ከአገር መከላከያ ሰራዊት የተቀነሱ አባላት መኖራቸውን የደቡብ ክልል የሰላምና ጸጥታ ቢሮ አስታውቋል። ሕይወት እያጠፋና ንብረት እያወደመ ያለው ግጭት ዛሬም መቀጠሉን የአካባቢው ነዋሪዎች ለአሜሪካ ድምፅ ተናግረዋል። በአሁኑ ወቅት በክልሉ ትልቅ ፈተና የሆነው የህዝብን ጥያቄ ሽፋን በማድረግ የሚካሄድ ህገ ወጥነት ነው ብለዋል የክልሉ ርዕሰ መስተዳደር አቶ ርስቱ ይርዳው። ዮናታን ዘብዴዎስ ዝርዝሩን ከሐዋሳ ይዟል። የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዴ እንዳሉት በክልሉ በኮንሶ ዞንና በአለ ልዩ ወረዳ መካከል በመሬት ይገባኛል የተነሳው ግጭት በሰው ህይወት ላይና ንብረት ላይ ጉዳት አድርሷል። አቶ አለማየሁ እጃቸውን በዚህ ወንጀል ውስጥ ያስገባው አካላት በቁጥጥር ስር የዋል መሆናቸውን ተናግረዋል። አሁን በተጨባጭ ከተያዙ አካላት የአመራሮች አሉ በሁለቱ የፖለቲካ አመራሮች ወረዳ የሚመሩ አመራሮች አሉበት። ከዚህ ውጭ ከዚህ በፊት አገር ለማፍረስ እንቅስቃሴ ሲያደርጉ የነበሩ በተለይ ቤተ መንግስት ላይ ያነ ሄደው ቤተ መንግስትን ለመክበብ የመኮሉ የሀገር መከላከያ አባላትን ተቀናሽ የነበሩ ወደዛ ተቀላቅሎ ይህን ቲም ተቀላቅሎ እየመሩ ነው ያሉት። ከክልል ፖሊሲም ሂዶ የገቡ የዛ አካባቢ በተለይ አላ- አካባቢ ያ ረሰብ ውስጥ የተቀላቀለው ያሉ ይሄ ሁኔታ ውስጥ ተቀላቅለው ያን ድርጊታቸውን እንዲማሉ ነበረ። እርምጃ ተወስዶ ተመልሶ አሁንም አጥፊ ድርጊት እየፈጸሙ ነው ያሉት። ስለዚህ በስሙም ጭምር የተለዩ አካላት ስላሉ አጠቃላይ እስካሁን ወደ አስራ አራት ቁጥጥር ስር ሆናል። የሰው ህይወት ያጠፋና አያሌ ንብረት ያወደመ ያለው ግጭት ዛሬም መቀጠሉን የአካባቢው ነዋሪዎች በስልክ ለቪኦኤ ተናግሯል። ባለፈው ዓርብ ጀምሮ እንደገና በአግሬሽው ተቀው አሁን እየቀጠለ ነው የመጣውና ሶስተኛ ወራችን ይዘናል ሁ ውጥረቱ ራሱ ከበፊቱ ትላንትና አጉል ብሷል። እንደገና ከትላንትና የነበረ ውጥረት ዛሬም ቀጥሏል። ከዋዳ ቀበሌ ላይ አንድ የታጣቆች ኃላፊ ተመቶ ሞቷል። የዛሬውን አሁን ያው ትኩሱ ቀጥሏል። የክልሉ ምክትል ርዕሰ መስተዳድር አቶ እርስቱ ይርዳው በአሁኑ ወቅት በደቡብ ክልል ትልቅ ፈተና የሆነው በየቦታው የሚነሱ የህዝብ ጥያቄዎችን ሽፋን በማድረግ የሚካሄዱ ህገወጥነት ነው። መንግስትም ይህንን ለማስቆም ጠንካራ እርምጃ ይወስዳል ማለታቸውን የኢትዮጵያ ዜና አገልግሎት ዘግቧል። በኮንሶ ዞን እና በአለልዩ ወረዳ ግጭት ከ25 በላይ ሰዎች የተገደሉ ሲሆን ከ ከ20 ሺህ በላይ ዜጎችም ተፈናቅሏል። አሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። ወደ መጨረሻው የመጽሔት ርዕስ እናልፋለን። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ትናንት ማክሰኞ በዋይት ሃውስ የተከናወነውን የአብርሃም ስምምነት ተብሎ የተጠራ ስምምነት አስተናግደዋል። ስምምነቱ እስራኤል ከተባበሩት አረብ ኤሚሬቶችና ከባህሬን ጋር ይፋና መደበኛ ግንኙነት የመሰረተችበት ነው። ለእስራኤል ዲፕሎማሲያዊ እውቅና በመስጠት የተፈጸመው ስምምነት በአካባቢው ለአስርተ ዓመታት የቆየውን ስትራቴጂ ለውጥ የሚያመለክት እንደሆነ ባለሙያዎች ተናግረዋል። እስራኤልም በአጸፋው በሁለት መንግስታት ምስረታ የመፍትሄ ሐሳብ መሠረት የፍልስጤምን ነጻነት ለማረጋገጥ መስራት ይኖርባታል ተብሏል። የዋይት ሀውስ ሪፖርተራችን ፓትሲ ዊዳኩስዋራ ያጠናቀረችው ዘገባ ዝርዝሩን ይዟል ደረጀ ደስታ ያቀርበዋል ፕሬዚደንት ትረምፕ የአዲሱ የመካከለኛ ምስራቅ መወለድ ነው ብለዋል ፕሬዚደንቱ ይህን የተናገሩት የተባበሩት አረብ ኤምሬቶችና ባህሬን የውጭ ጉዳይ ሚኒስትሮች ከእስራኤል ጠቅላይ ሚኒስትር ጋር በዋይት ሀውስ ተገኝተው ስምምነቱን በተፈራረሙበት ወቅት ነው። የአብርሃም ስምምነት ተብሎ የሚጠራው ይህ ስምምነት ሁለቱን የባህር ሰላጤው አረብ ሀገራት ከእስራኤል ጋር በወዳጅነት የሚያስተሳስር መሆኑ ተነግሯል። ፕሬዚደንት ትራምፕ እንዲህ አሉ። በስከ ዛሬው የእስራኤል ታሪክ እንደዚህ ያሉት ስምምነቶች የተደረጉት ሁለት ጊዜ ብቻ ነው። ዛሬ ግን በአንድ ወር ጊዜ ውስጥ ብቻ ሁለት ስምምነቶች ማድረግ ችለናል። ሌሎች በርካቶችም ይከተላሉ። ዋይት ሀውስ እንደሚለው ስምምነቱ የአብርሃም ስምምነት ተብሎ የተሰየመው በአይሁድ የክርስትናና እስልምና እምነቶች አባታዊ ገጽታ ባለውና ሶስቱን ሃይማኖቶች ያስተሳስራል ተብሎ በሚታምነው አብርሃም መሆኑ ተነግሯል። ስምምነቱ የፕሬዚደንት ትራምፕ አስተዳደር ፍልስጤማውያን የሰላም ስምምነቱን እንዲቀበሉ ጫና ለማሳደር የሚደረገውና በተለይም ባለሙያዎች ከውጭ ወደ ውስጥ የሚሉት አጠቃላይ ስትራቴጂ አካል መሆኑ ተገልጿል። በመካከለኛው ምስራቅ የእስራኤል እና የፍልስጤማውያን ጉዳዮች ላይ የሚሰራው ተቋም ካሊድ አልገንዲ ይህን በሚመለከት እንዲህ ይላሉ። ያ ማለት ሁሉም ሰው እስራኤል አሁን ባለችበት የወሰን ክልል ሁኔታ ውስጥ የሚያውቃት ቢሆን፣ መላውን ኢየሩሳሌምን በሙሉ ብትቆጣጠር፣ በምዕራባዊ ጋዛ ብቻ ሳይሆን በጋዛ ሰርጥ ላይ ሙሉ ቁጥጥር ቢኖራት፣ በመጨረሻው ፍልስጤማውያን ያለውን እውነታ ከመቀበል ውጪ ምንም አማራጭ እንዳይኖራቸው ያስገድዳችኋል። ስትራቴጂው ምንም ይሁን ምን ፕሬዚደንት ትራምፕ እንዲህ ብለዋል፣ የጓሮ በር ልትሉት ትችላላችሁ፣ እኔ ግን የብልሃት በር እለዋለሁ። ትናንት ማክሰኞ የተፈጸመውን ስምምነት በመቃወም ሰዎች በምዕራባዊ ዳርቻ ጎዳናዎች ላይ ለተቃውሞ ሰልፍ ወጥተዋል። የፍልስጤም ጠቅላይ ሚኒስትር ሙሐመድ ሽታዬ ስምምነቱን አውግዘው በአረብ አገሮች ታሪክ የጨለማ ቀን ነው ብለውታል። ታሪክ እንደሚያሳየው ፍልስጤማውያኑ ተማምነው የኖሩት የአረብ አገራት ለእስራኤል የነሱትን እውቅና በመተማመን ነበር። ነፃ መንግስት ለመሆን መታገያቸውና መደራደሪያቸውም እሱ ነበር። ከዓለም አቀፍ ስትራቴጂ ጥናት ማዕከል ዊል ቶድማን እንዲህ ይላሉ። ይህ ባለፉት አስርት ዓመታት ስናየው የነበረውን የአካባቢው መልክዓ ምድራዊ ፖለቲካዊ ለውጥ ነው። የባህረ ሰላጤው አረብ አገሮች መንግስታትና እስራኤል ያላቸው ባላንጣነት የሁለቱም ወገኖች የጋራ ጠላት ከሆነችው ኢራን ጋር ካላቸው ባላንጣነት ያነሰ ሆኖ መገኘቱ ነው። የጋራ ጠላታቸው በሆነችው ኢራን ላይ ያላቸው አቋም በፍልስጤማውያን አገረ መንግስት መሰረታዊ ጉዳይ ላይ ካላቸው አቋም በልጦባቸዋል። ለዩናይትድ ስቴትስ ፕሬዝደንታዊ ምርጫ የቀረው ከሁለት ወር ያነሰ በሆነበት ጊዜ ውስጥ የዚህ ስምምነት መምጣት ለዓለም አቀፉ ፖሊሲ ድል ተደርጎ የሚወሰድ መሆኑን የትራምፕ አስተዳደር ያምናል። ምንም እንኳ የውጭ ግንኙነት ፖሊሲ እንደ ኮሮና ቫይረስ እና ኢኮኖሚው የመሳሰሉ ጉዳዮች ላይ ሲነጻጸር ምርጫውን ሊወስን የሚችል ዋና ጉዳይ ተደርጎ ባይወሰድም የትራምፕ ጠንካራ የድጋፍ መሰረት በሆኑት መራጮች ዘንድ የእስራኤል ጉዳይ ወሳኝ ተደርጎ ይታያል። በተለይም የፒው ምርምር ማዕከል እንዳረጋገጠው ባለፈው የ2016ቱ ምርጫ አንድ ሶስተኛ የሚሆኑት የኢቫንጀሊካን ክርስቲያኖች ድምፅ የሰጡት ለትራምፕ እንደነበር ይታወሳል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። የዜናውና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ከዚህ መደበኛ ዝግጅታችን በተጨማሪ በ19 ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ መጫን ትችላላችሁ። በአሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይም ልታገኙን ትችላላችሁ የስርጭቱ ፕሮዲውሰር ብርሃን ኃይሉ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ለዜናው ቆንጅታዬ ዋና አዘጋጅ ትዝታ በላቸው እኔም እያስተናገርኳችሁ ያለሁት ሶሎሞን አባተነን እስከ ምሽቱ አራት ሰዓት ይቀጥላል ስርጭታችን አሁን ወደ ተከታዩ ዘገባ እንሸጋገር በትግራይ ክልል ምርጫ ተሳትፈው የምክር ቤት ወንበር ያላገኙ ፓርቲዎች በክልሉ የፖለቲካ እንቅስቃሴ ተሳታፊ እንዲሆኑ እንደሚሰሩ የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ምርጫውን ተከትሎ በተደረገ ሰልፍ ላይ ተናግረዋል። ሰልፉ በኮቪድ-19 ወረርሽኝ ውስጥ መካሄዱ ትክክል አይደለም ሲሉ የተቹም አሉ። ሙሉጌታ አጽባሃ ከመቀሌ ተከታዩን አጠናክሯል። በትግራይ ክልል የተካሄደው ምርጫ መጠናቀቁን ተከትሎ በዛሬው እለት በተለያዩ የክልሉ ከተሞች የድጋፍ ሰልፍ የተካሄደ ሲሆን በመቀለ ከተማ በነበረው ሰልፍ ተገኝተው ንግግር ያሰሙ የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ምርጫው ውጤታማ ሆኖ እንዲጠናቀቅ አበርክቶ ላደረጉም የትግራይ ሕዝብ በተለይ ወጣቱ ሊመሰገኑ ይገባል ብለዋል። እንዲሁም የፖለቲካ ፓርቲዎች የሀሳብ ልዩነት ብቻ በማንጸባረቅ መልካም የፖለቲካ ባህል ስላሳዩ በማለት አመስግነዋል። ተሳትፎም ብዝምልከት ፖለቲካዊ መፍትሄ አላይ በምዃኑ ቀጣይ ተሳትፏችሁ በሚመለከት ፖለቲካዊ መፍትሄ አስፈላጊ በመሆኑ ከእናንተ ጋር ተወያይተን በትግራይ ፖለቲካ ቀጣይ ተሳትፏችሁ እንዴት መረጋገጥ እንዳለበት ለመመካከር ዝግጁ ነን ነው ያሉት። የምርጫ ስርዓቱም በቀጣይ እየተስተካከለ በመሄድ የዴሞክራሲ ስርዓቱ ለማስፋት ይሰራል በማለት ተናግረዋል። ለፓርቲያቸው ህወሀት አመራርና አባላት ብለው ባስተላለፉት መልእክት የትግራይ ህዝብ ከነሱ ለውጥ እንደሚጠብቅ ገልጸዋል። ህዝቢ ዝተዋሃበና ሕድሪ ብግቡ ክንፍፅም ብቃል እንተ ይኮነ ብተግባር ሽግር ሰናይ ምሕድራር በህዝብ የተሰጠን ኃላፊነት በሚገባ እንድንፈጽም ለዚህ ህዝብ በቃል ብቻ ሳይሆን በተግባርም የመልካም አስተዳደር ፍትህ፣ ችግሮች እንዲሁም ስራ አጥነትና ሌሎች ችግሮች ለመፍታት ቀንና ሌሊት ልንሰራ ይገባል። ከዚህ ባለፈ ኃላፊነቱ ለግል ጥቅም እያዋለ የተገኘ አመራር በቆየ ህግ ብቻ ሳይሆን በሌላ የከፋ ህግ እንዲቀጣ እናደርጋለን። ለህዝብ እያስቸገር በስልጣን ላይ መቆየት መታሰብ ብቻ ሳይሆን ሊታለምም አይገባም ነው ያሉት። በሀገራዊ ጉዳይ ባሰሙት ንግግርም ትግራይ ለማጥቃት በየጊዜው የሚደረግ እንቅስቃሴ ይቆም ብለዋል። እንዲሁም የክልሉ ተወላጅና ሌሎች የፖለቲካ እስረኞች ይፈቱ፣ ሀገራዊ የሆነ ሁሉንም ያሳትፍ መድረክ በማዘጋጀት ሀገር ሊመራ ይገባል በማለት ገልጸዋል። በዛሬው ዕለት በመቅለ ከተማና ሌሎች የክልሉ ከተሞች የተካሄዱ የድጋፍ ሰልፎች በማህበራዊ መገናኛ ብዙ ሰዎች ለኮሮና ቫይረስ በስፋት ያጋልጣል በማለት እየተቃወሙት ይገኛል። አሸናፊ ወልዶ የመቅለ ከተማ ነዋሪ ነው። በቅርቡ የኮሮና ቫይረስ ወረርሽኝ በክልሉ አስጊ ደረጃ ላይ መድረሱ በመገንዘብ መንግስት የክልሉ አስቸኳይ ጊዜ አዋጅ አራዝሞ እያለ እንዲህ አይነት ህዝብ በስፋት የሚሳተፍበት ሰልፍ ማካሄድ ህጉ ተጥሷል ብሏል። እንዲሁም በአዋጁ ምክንያት ገደቦች ተቀ ምጠው እያሉ ሰልፍ ማካሄዱ ኃላፊነት የማይሰማው የሚያደርገው ነው በማለት ተችቷል። ይህ አዋጅ ራሱ እንኳን በቅርቡ ነበር የተራዘመው ለአራት ወር። ይህን አዋጅ እንኳን ያላከበረ ሰልፍ ነበር ማለት ነው የምንችለው ምክንያቱም እንደዚህ ኮረና እየተስፋፋና ጉዳቱ እየጨመረ በመጣንበት ጊዜ እንደዚህ አይነት ሰልፎች ማድረግ በጣም አደገኛ ነው ብዬ ነው የማስበው። ገና ማለት ምልክቶችን የማያሳዩ ሰዎች አሉ። በማሰመርመር ባልጀመርክበት ጊዜ ላይ ቫይረስ ማንጋ እንዳለ ማወቅ በማችልበት ጊዜ ላይ እንደዚህ ህዝብ ሰብሰበ ወደ ሰልፍ ማውጣት አደጋው እንደሚጨምረው ግልጽ ነው። ሁለተኛ ደግሞ ይህን ሰልፍ የተጠራው በመንግስት ደረጃ መሆን ደግሞ አዋጅ ያወጣው ብዙ ቦታዎች እየከለከለ ያለ ምክንያቱም እንደ ባህር ምናምን ሊሚት አላቸው የሰዓት ሊሚት በተደረገበት አካባቢ ወይም ከተማ ላይ እዚ አይነት ሰልፎች ስጠራ ከቸልተኝነትም በላይ ነው። ለምን እንደተደረገም ግራ እስኪገባ ድረስ ነው። በትግራይ ክልል በኮሮና ቫይረስ የተያዙ ሰዎች ቁጥር እየጨመረ የመጣ ሲሆን በተለይ ከነሐሴ ወር ጀምሮ በየቀኑ የሚያዙ ሰዎች ቁጥር በመቶዎች የሚቆጠሩ ናቸው። በክልሉ እስከ ትናንት አምስት ሺህ ሁለት መቶ ስልሳ ሰባት ሰዎች በቫይረሱ መያዛቸው ከክልሉ ጤና ጥበቃ ቢሮ የተገኘ መረጃ ያሳያል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም። ዴሞክራሲ፣ በተግባር ፌዴራል ጠቅላይ አቃቤ ሕግም ሆነ የክልል አቃቢያነ ሕግ በተጠርጣሪዎች ላይ የሚመሠርቷቸው ክሶች ይዘት ሙያዊ ደረጃውን አለመጠበቅ በሰብአዊ መብቶች አያያዝ ላይ ጎጂ ተጽዕኖ እንደሚያሳድር የህግ ባለሙያዎች ይናገራሉ። የክሶቹ ይዘቶች የሕገ መንግሥት ጥበቃ ያለውን ሐሳብን በነጻነት የመግለጽ በተለይም መንግሥትን የመተቸት መብት እንዳይጥሱ ጥንቃቄ ሊደረግ ይገባል ሲሉም ይመክራሉ። በዚህ ዙሪያ ሲዮን ግርማ ሁለት የሕግ ባለሙያዎችን አወያይታለች። የዛሬው የዴሞክራሲ በተግባር ርዕሰ ጉዳይ ነው። በኢትዮጵያ በፌዴራል ደረጃ በሁለቱ የከተማ አስተዳደሮች ማለትም በአዲስ አበባና በድሬዳዋና በተለያዩ ክልሎች ውስጥ ከታዋቂ የፖለቲካ ሰዎች ጀምሮ ቁጥራቸው ወደ ዘጠኝ ሺህ የሚደርሱ ሰዎች መታሰራቸውን የኢትዮጵያ መንግስት በተለያየ መልኩ ይፋ አድርጓል። ከእነዚህ እስረኞች ውስጥ ብዙዎቹ በየደረጃው ፍርድ ቤት እየቀረቡ ሲሆን የወንጀልና የጸረ ሽብር ህጎችን በመተላለፍ ክስ የተመሰረተባቸው የፖለቲካ ሰዎችም አሉ። ጉዳዮቹ በፍርድ ቤት የተያያዙ በመሆናቸው በክስ ዶሴው ላይ በዝርዝር ውይይት ማሰናዳት ባይቻልንም፣ ነገር ግን አቃቢ ህግ የሚያቀርቧቸው ክሶች ሙያዊ ደረጃቸውን እንዴት ሊጠብቁ ይችላሉ? የክሶቹ ይዘትስ በህገ መንግስቱ ጥበቃ ያገኘውን ሀሳብን በነጻነት የመግለጽ በተለይም መንግስትን የመተቸት መብትን እንዳይጥሱ ምን አይነት ጥንቃቄ ሊደረግ ይገባል ለሚሉ ጥያቄዎች ሙያዊ ምላሽ የሚሰጡ ውይይት አዘጋጅተናል። በሌላ በኩል ቀደም ሲል ስራ ላይ ሲውል የነበረው የጸረ ሽብር ህግ ህጸጽ አለበት በሚል እንዲታረም የተደረገው መንግስት ሽብርን እከላከላለሁ በሚል የጸረ ሽብር ህጉን ለፖለቲካ አላማ ተጠቅሞታል ተብሎ በመተቸቱ እንደሆነ ይታወሳል። በዚህ መሰረት የተሻሻለው አዲሱ የጸረ ሽብር ህግ ለተመሳሳይ አላማ እንዳይውል ምን ሊደረግ ይገባል የሚሉና ሌሎች ተያያዥ ጥያቄዎችን በማንሳት ከሁለት የህግ ባለሙያዎች ጋር ውይይት አድርገናል። የህግ ባለሙያዎቹ አቶ ቁምላቸው ዳኜ ና ዶክተር ስሜነ ኪሮስ ይባላሉ። አቶ ቁምላቸው ዳኜ የህግና የሰብአዊ መብት ባለሙያ ናቸው። በኢትዮጵያ ሰብአዊ መብቶች ጉባኤ በነበራቸው ተሳትፎ ና የሽብር ክስ ሂደቶችን በመከታተል ይታወቃሉ። አቶ ቁምላቸው የጸረ ሽብር ህጉን ጨምሮ አፋኝ ህጎችን ለማሻሻል የተቋቋመው የህግና ፍትህ ጉዳዮች አማካሪ ምክር ቤት አባል ሆነውም አገልግለዋል። አቶ ቆምላቸው ለአሜሪካ ድምጽ አድማጮች የህግ እውቀቱን ሊያካፍሉ ፈቃደኛ ስለሆኑ እናመሰግናለን። እኔም አመሰግናለሁ ስለተጋበዝኩ። ሁለተኛው እንግዳችን ዶክተር ስሜነህ ኪሮስ አሰፋ ይባላሉ። በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል ተባባሪ ፕሮፌሰር ናቸው። ላለፉት ሀያ አመታት ስለ ወንጀል ስነ ስርዓት የወንጀል ህግና የማስረጃ ህግን በተመለከተ ሲያስተምሩ ሲያመራምሩ ቆይተዋል። ዶክተር ስሜነህም እንዲሁ ከምናነሳው ርዕሰ ጉዳይ ጋር በቀጥታ የተገናኘውን እውቀቶን ሊያካፍሉን ፈቃደኛ ስለሆኑ እናመሰግናለን። በድጋሚ ሁለታችሁንም እያመሰገንኩኝ በቀጥታ ውይይት ልናደርግበት ወዳሰብነው ርዕሰ ጉዳይ ልግባ። አቃቤ ህግ የሚመሰርታቸው ክሶች ይዘታቸው ምን መምሰል አለበት የሚለውን ጥያቄ ነው የማነሳው። እና እስቲ ከዶክተር ስሜነህ ልጀምር። አመሰግናለሁ አካባቢ የሚመሰረተው ክስት እንግዲህ ያው በወንጀል ስነስርአት እና በህገ መንግስቱ ድንጋጌዎች መሰረት አራት ክፍል ይኖሩታል። አራተኛው ክፍል የማስረጃ ዝርዝር ይሆንና ሁልጊዜ አከራካሪ የሚሆነው የወንጀሉን ዝርዝር የሚይዘው ክፍል ነው። የወንጀሉን ዝርዝር የሚይዘው ክፍል መዘጋጀት ያለበት የወንጀል ስነስርአት ህግ ቁጥር መቶ አስራ አንድና መቶ አስራ ሁለት በሚደነግገው አይነት ነው። እነዚህ ድንጋጌዎች የሚደነግጉት ምንድን ነው? አንድ ሰው ወንጀል ፈጽመዋል ተብሎ ክስ የሚመሰረትበት ከሆነ የፈጸመውን ወንጀል ወይም ፈጸመ የተባለውን ወንጀል ድርጊቱን መዘርዘር አለበት። ተላለፈ የተባለውን ህግና አንቀጹን መዘርዘር አለበት። ወንጀል የተፈጸመበትን ቦታና ጊዜ መግለጽ አለበት። ይህ በሚሆንበት ጊዜ የወንጀል ህጉን በቀጥታ ስለሚጠቀስ የወንጀል ህጉን አንቀጽ እንዲህ አለውን ወይም ልዩ ድንጋጌ ከሆነ ጸረ ሽብር አዋጁን አንቀጽ እንደዚህ እንደዚህ ያለውን ተላልፈህ እንዲህ ያለ ተግባር ፈጽመሃል የሚል ነው። ስለዚህ ዜጎች የቀረበባቸውን ክስ ተደርተው ምላሽ መስጠት እንዲችሉ መከላከል እንዲችሉ ህገ መንግስታዊ መብት ስላላቸው በህገ መንግስቱ አንቀጽ ሃያ ንዑስ አንቀጽ ሁለት ስር እንደተደነገገው ራሳቸውን መከላከል እንዲችሉ በዝርዝርና ግልጽ በሆነ ሁኔታ በጽሁፍ ሊሰጣቸው ይገባል ይላል። ስለዚህ ሲጻፍ የወንጀል ህጉን ድንጋጌ የተከተለ ሆኖ ግን ፍሬ ነገሩ ደግሞ ተከሳሹ እንዲረዳው እና ምላሽ መስጠት በሚያስችለው መልኩ መሆን አለበት እና በአብዛኛው የክስ አቀራረብ የተለመደ ስለሆነ ክሱ አጭር ነው፣ እና የወንጀል ህግ እንደዚህም ተላልፈ እንዲህ ያለ ተግባር ፈጽመሃል የሚል ነው። ይሄ ነው የተለመደ አቀራረብ፣ እንደዚህ ነው መቅረብ ያለብህ። ዶክተር ስሜነህ እንግዲህ እንደነገሩን ክሱ በሚቀርብበት ጊዜ አጠር ብሎ ተከሳሹ ወይም ክሱ የቀረበበት ሰው ሊረዳው በሚችለው መልኩ ሊቀርብ ይገባል ብለዋል። አቶ ቁምላቸው በዚህ ረገድ አሁን ዶክተር ዶክተር ስሜነ ካነሱት የሞያዊ ገለጽ አንጻር አሁን አቃቤ ህግ ክስ በሚያቀርብበት ጊዜ የሚታዩ የሚስተዋሉ ችግሮች ምንድን ናቸው? የወንጀል ክስ በሚቀርብበት ጊዜ በአንድ ወገን ተከሳሹ ፈጸመ የተባለውን ድርጊት በግልጽ የሚያመለክት መሆን አለበት። የወንጀል ህጉ ላይ በተጻፈው መልክ የወንጀል ድርጊቱን የሚያቋቁሙ ፍሬ ነገሮች መጠቀስ አለባቸው ማለት ነው። የክሱ ይዘት መሆን አለበት። ይሄን ሁሉ የሚያመለክት ነገር ነው ይሄ ከተደረገ በኋላ ተከሳሹ ፈጽም ያለው አዎ ብሎ ሊያምን ይችላል ወይም አልፈጸምኩም ብሎ ክሎ ሊከራከል ይችላል ማስረጃም ሲቀርብ በዛው አግባብ እንዲቀርብ ይደረጋል ማለት ነው አሁን እያስተዋላለን እና ከዚህ ቀደምም በተደጋጋሚ ስናየው የቆየነው ችግር ምንድን ነው በዚህ ረገድ ወንጀል ክሶች በሚዘጋጁበት ጊዜ ወንጀሉን የሚያቋቁመው ፍሬ ነገር ብቻ ሳይሆን ከፍሬ ነገሩ ውጭ ያሉ አንዳንድ ጊዜ ፖለቲካዊ ክስ የሚመስሉ ይዘት ያላቸው ነገሮችን፣ አላስፈላጊ ዝርዝሮችን እንዲያካቱ ይደረጋል። ይሄ በሚሆንበት ጊዜ ምንድን ነው የሚፈጥረው ችግር ብለን ስናስብ፣ አንደኛ ተከሳሹ ፈጸመ የተባለውን የወንጀል ድርጊት በማያሻማና ግልጽ በሆነ መልኩ አያስቀምጡ። ስለዚህ ወንጀል ያልሆነውን ነገር ጭምር ቀላቅለው ያስገባሉ። ሁለተኛ ክስ ዝርዝሩ ላይ የሚጻፈው ነገር የሚያስተላልፈው መልእክት ቅድም እንዳልኩት የወንጀል ክስ የወንጀል ህጉን ተላልፈህ ይህን ድርጊት ፈጽመሃል የሚል ይዘት ስላለው፣ በህገ መንግስቱ የተፈቀደውን ሀሳብን በነጻነት የመግለጽ መብት በመጠቀም የሚደረጉ ንግግሮችን የሚወጡ ጽሁፎችን ጭምር ይዘት እንዲያካትት ከተደረገ ክሱ ምን የሚል መልዕክት ያስተላልፋል? መንግስትን መተችት ራሱ የወንጀል ድርጊት ነው። በህግ መንግስቱ የተፈቀደውን መብት በመጠቀም ሀሳብን በነጻነት መግለጽ ራሱ ወንጀል ድርጊት ነው። ስለዚህ ይህ አይነት ይዘት ያለው ክስ ለምርበት ጊዜ ለተከሳሹ ብቻ ሳይሆን፣ ወይም ተከሳሹ ፈጽሟል የተባለን ድርጊት ይዘት ተረድቶ ራሱን እንዲከላከል አለማድረጉ ብቻ ሳይሆን፣ ዳኞቹንም ራሳቸውን ምንድነው የሰውየ እየፈጸመው የወንጀል ድርጊት ብለው በግልጽ ለመለየት አስቸጋሪ ማድረጉ ብቻ ሳይሆን እነኚህ ችግሮች ናቸው በመሰረቱ። ነገር ግን ከዚህ አልፎ ለሌላው ለሶስተኛው ወገን ለሕዝቡ የሚያስተላልፈው መልእክት ወንጀል ያልሆነን ድርጊት በህገ መንግስቱ የተፈቀደን ሀሳብን በነፃነት መግለጽን ራሱ ወንጀል እንደሆነ እንደሚያስቀጣ መልዕክት የሚያስተላልፍ በመሆኑ ይሄ የማሸማቀቅ ውጤት ይኖረዋል፣ በሶስተኛው ወገን ላይ ማለት ነው፣ በህዝቡ ላይ የማሸማቀቅ ውጤት ይኖረዋል። ዶክተር ስሜነፍ ለአቶ ቁምላቸው ያነሳሁላቸው ጥያቄ በዚህ አሁን በተነሳው እርሶ በጠቀሱት ከአቀራረብ ውጪ በተለየ የሚስተዋሉ የሚታዩ ችግሮች ምንድን ናቸው የሚል ነበር እና በእርሶ በኩል ወደ ዝርዝ የቴሌቪዥን ጉዳዮቹ ሳንገባ የሚያስተውሏቸው የሚያዩቸው፣ በተለይ ደግሞ ከፖለቲካ ከሰብአዊ መብት ከሌሎች ተያያዥ ጉዳዮች ጋር የሚከሰሱ ሰዎች ተጠርጣሪዎች ክስ በሚቀርብበት ጊዜ የሚያስተውሏቸው ግድፈቶች፣ ችግሮች እንደው ይሄ ባይሆን ይሄ መሆኑ እንዲህ ያለ ችግር ያመጣል የሚያሰኙት ጉዳይ አለ? እንደ መምህርነቶ፣ የወንጀል ፍትህ ስርአቱ በጣም ስር የሰደደ ችግር ስላለበት በዚህኛው ብቻ የሚቆም አይደለም። ታሪክም ስናየው መንግስት ልዩ የጦር ፍርድ ቤትም እኮ አቋቁሞ ሌሎችን ሹማምንት እኮ ከሱ ሲያስፈርድ ነበረ። ባለፈውም ስርዓት እንደዚህ ዋሉ ነገሮች አይተናል። የህጎቹ አወጣጥ ጀምሮ ነው ችግር ያለው። ክሱ ሲመሰረትና የመሳሰሉት ነገሮች በኋላም ይመጡናል። ስለዚህ ከህጉ አወጣጥ፣ ከህጉ ይዘት ጀምሮ ችግር አለ። ያ የህግ አወጣጥና የህግ ይዘቱ ችግር የገዢው ፓርቲ ስለነበረ ያንን ያቋቋመው ወደ አስፈጻሚ አካልም ይመጣል፣ ወደ ፍርድ ቤትም ይመጣል። ይሄ ችግር እና ይሄ ሲታይ የኖረ ነው። ግን ይሄ ጠቅላላ እንዳለ ሆኖ እንዲ፣ አሁን እንኳን የምናየው የአቃቤ የክስ አቀራረብ ችግር ቅድም እንደተባለው ወንጀል ያልሆኑ ነገሮችን ወንጀል አድርጎ ማቅረብ በዘውትሮ ይስተዋል ነው። ወንጀል መሆን አለመሆኑ በወንጀል ህጉ መረጋገጥ ሲኖርበት የወንጀል ህጉ እንድንጋጌ መጥቀስ ሲገባው አካቤ ከዛ ውጭ የሆኑ ነገሮችን ሲጠቅስ ይስተዋላል። ሌላው ክሶችን አደራርበው ማቅረብ ነው። አንድን ተግባር ሁለትና ሶስት ክስ አድርጎ ማቅረብ በጣም የተፈቀደ ነው። አሁን ደግሞ በዝቅተኛ ሊያስገባ ይችል የነበረው በከፍተኛ መክፈት የተለመደ ሆኗል። ውይይቱ አላበቃም። የተከበራችሁ አድማጮች፣ በመጪው እሁድ ዝግጅታችን ሙሉ ይቀርባል። ኢትዮጵያውያን በአሜሪካ በኮቪድ-19 ወረርሽኝ ምክንያት የመማር ማስተማር ሂደታቸውን ለመለወጥ ስለተገደዱ ከፍተኛ የትምህርት ተቋማት ባለፈው ዝግጅታችን አንስተናል። አብዛኞቹ ትምህርት ቤቶች እየተከፈቱ ባሉበት በዚህ ወቅት ትምህርት ቤቶቹ ምን ዝግጅት አድርገዋል ወይም እያደረጉ ነው? አጀማመራቸው ምን ይመስላል? በርቀትና በአካል የሚሰጠው የትምህርት ሂደት ምን ዓይነት ዝግጅቶችን ጠይቋል? በተማሪዎች የትምህርት አቀባበል ላይ የሚኖረው ተጽዕኖስ ምን ይሆናል? ወላጆችና ተማሪዎች ለዚህ ለውጥ ራሳቸውን እንዴት ማዘጋጀት ይችላሉ ይኖርባቸዋልስ? በጆርጅ ዋሽንግተን ዩኒቨርሲቲ የኢንተርፕራይዝ አካዴሚክ አፕሊኬሽንስ ዳይሬክተር አቶ ዮርዳኖስ ባህሩ ዛሬም አብረውን ናቸው። ደረጀ ደስታ አነጋግሯቸዋል። በአሜሪካ ከፍተኛ ትምህርት ቤቶች ተከፍተው ትምህርት መስጠት ጀምረዋል። ጊዜው አጭር ቢሆንም አጀማመሩ ምን ይመስላል? በምን በምን መልኩ ነው የጀመሩት? ከእስከ ዛሬዎቹ የትምህርት አሰጣጥስ ምን የተለየ ነገር አድርገዋል? አከፋፈቱ በሶስት መንገድ ነው። በአብዛኛው ሙሉ ለሙሉ የከፈቱ አሉ፣ ከፊል የከፈቱ አሉ። ለምሳሌ አንደኛ ዓመት ተማሪዎችንና የህክምና ተማሪዎችን ብቻ ያካተተ ሊሆን ይችላል። ሙሉ ለሙሉ ደግሞ በኦንላይን የሆኑ ደግሞ አሉ። ሙሉ ለሙሉ የከፈቱ ሲባል ግን ሁሉም ሰው በአንድ ጊዜ ክላስ ይገባል ማለት አይደለም። የግ- የተማሪዎቹን አካላዊ ርቀት መጠበቅ ስላለባቸው ተማሪዎች ክላስ የሚገቡት በፈረቃ ነው ግማሹ ሲሆን የተቀሩት ተማሪዎች ደግሞ ዶርም ሆነው በኦንላይን ይከታተላሉ። በአሁኑ ጊዜ ትንሽ ለየት ያለ ነገር ያለው በሃይብሪድ መልክ የሚሰጠው ትምህርት ነው። ተማሪዎች በከፊል ክላስ በከፊል ኦንላይን እያሉ ቴክኖሎጂን በመጠቀም በአንድነት ተቀናጅቶ የሚሰጥ ክላስ ነው። ይህንን መንገድ ሙሉ በሙሉ የከፈቱትም በከፊል የከፈቱትም ተቋማት ይጠቀሙበታል። በአካል ለማስተማር በወሰኑ በአንዳንዶቹ ከፍተኛ ትምህርት ቤቶች በተማሪዎቹም ሆነ በጥንቃቄ ጉድለት ኮቪድ መስፋፋቱን የዜና ማሰራጫዎች እየገለጹ ነው። ተከታትለውት ከሆነ አስተያየቶ ምንድን ነው? ብዙ ትምህርት ቤቶች ሰፊ ቅድመ ዝግጅት አድርገው ነው የከፈቱት። ክፍል ውስጥ ስድስት ፊት አካላዊ ርቀት ለመጠበቅ ሲባል ዴስኮች ተነስተዋል። በፊት ለምሳሌ መቶ ተማሪ የሚያስቀምጡ ክፍሎች አሁን ከሀምሳ በታች ነው የሚይዙት። ሰፊ የኮቪድ ምርመራ ፕሮግራም አውጥተው በካምፐስ የሚገኙትን ተማሪዎች፣ አስተማሪዎች፣ ሰራተኞች በሳምንት ወይም በሁለት ሳምንት ምርመራ ያደርጋሉ። ለታመሙት ተማሪዎች ለይቶ ማቆያ ክፍሎች አዘጋጅተዋል። አንዳንዶቹ ቦታ እንኳን ባይኖራቸው ሆቴል እስከ መከራ የተሄዱበት ሁኔታ አለ። እንግዲህ ይሄ ሁሉ ዝግጅት አድርገው ነው የበሽታውን ስርጭት መቆጣጠር ያልቻሉት። በዚህ ምክንያት ለምሳሌ እንደ ዩኤንሲ ዩኒቨርሲቲ ኦፍ ኖርት ካሮላይና የመሰሉ ትምህርት ቤቶች ተከፍተው በኋላ ዘግተው ወደ ኦንላይን የሄዱ ትምህርት ቤቶች አሉ። አንዳንዶቹ ደግሞ እንደ ኖትር ዳም ያሉ ትምህርት ቤቶች ከፍተው ትንሽ ጊዜ በኋላ ደግሞ ለሁለት ሳምንት እዛ ዋሉበት በዶር ኦንላይን የሚከታተሉበት ሁኔታ ጀምረዋል። ሌሎች ደግሞ ካምፐስ ላይ የመጡትን ተማሪዎች ቁጥር ወደ መቀነስና ግማሹ ተመልሶ ቤት በኦንላይን እንዲከታተል እያደረጉ ነው። እንግዲህ በዚህ ከቀጠለ ሌሎችም ትምህርት ቤቶች ሙሉ በሙሉ ወደ ኦንላይን ይሄዳሉ ብዬ ገምታለሁ። እንግዲህ ከላይ የገለጹት የኮሮና ቫይረስ ሳቢያ የመጣው ለውጥ በወደፊቱ የመማር ማስተማር ሂደት ላይ የሚኖረው ለውጥ ምንድን ነው? በትምህርት ቤቶቹ ገቢያቸው ላይ ቢዝነስ፣ በተማሪዎቹ አቀባበል ላይ፣ በትምህርት ጥራት ላይ ምን ምን ለውጦች ይጠበቃሉ? እንደ ማንኛውም የኢኮኖሚ ሴክተር የኮሮና ቫይረስ ወረርሽኝ ከፍተኛ ትምህርት ተቋማት ላይ ብዙ ጉዳትም ለውጥም አምጥቷል። ለዘለቄታው ምን አይነት ለውጥ ያመጣል ለሚለው አሁን ግምት ለመስጠት ያስቸግር ይሆናል። ጥናትም የሚፈልግ ነገር ይሆናል። በእኔ ግምት ግን እንደ ማንኛውም የኢኮኖሚ ሴክተር ሊዘጉ የሚችሉ ተቋማት ይኖራሉ። መርዝም ሊያደርጉ የሚችሉ ተቋማት ይኖራሉ ብዬ ገምታለሁ። የኦንላይን ትምህርት በመማር ማስተማር ሂደቱ ላይ ወደፊት ትልቅ ተጽዕኖ ይኖረዋል ብዬ ገምታለሁ። የኮሮና ቫይረስ ወረርሽኝ አንዱ ያሳየን ነገር ቢኖር የኦንላይን ትምህርት በጥራትም በስፋትም ማድረግ እንደሚቻል አሳይቷል። ብዙ ዩኒቨርሲቲዎች ተማሪዎች ትምህርታቸውን በአካልም በኦንላይን ክላስም የሚከታተሉበት እድል ሊሰፋ ይችላል ብዬ አስባለሁ። ከዚህ በፊት በኦንላይን ትምህርት ይሳተፉ ያልነበሩ የታወቁ ትላልቅ የትምህርት ተቋማት አሁን ለኦንላይን ትምህርት ትኩረት ይሰጡታል ብዬ ገምታለሁ። ሁለት ወይንም ሶስት ተቋማት በቅንጅት የሚሰጡት ዲግሪዎች ጆይንት ዲግሪ ሊጨምሩ ይችላል። ተማሪዎች በአንድ ኮሌጅ የማይሰጡትን ትምህርቶች ከሌላ ኮሌጅ በኦንላይን መውሰድ የሚችሉበት እድሎች ይሰፋሉ ብዬ ገምታለሁ። የከፍተኛ ትምህርት ተደራሽነትን ለማስፋት ተማሪዎች ካሉበት አካባቢ ሳይርቁ በሆኑ ለጉት ትምህርት ቤት ገብተው የመማር እድሎች ይሰፋሉ ብዬ ገምታለሁ። በአሁኑ ጊዜ እያሻቀበ የመጣውን የከፍተኛ ትምህርት ክፍያ ሊቆጣጠር ይችላል ይችላል ብዬም እገምታለሁ። በትንሹ እንኳን በዚህ በአካባቢያችን ብንሄድ አንዳንድ ጊዜ ከባድ በረዶ ሲተል ሊቋረጥ የነበረው ትምህርት አሁን በጣም ይቀንሳል ወይም ይቀራል ብዬ እገምታለሁ። ኢትዮጵያውያን ተማሪዎችም ሆኑ ወላጆች በዚህ ለውጥ ውስጥ ራሳቸውን ማዘጋጀት ያለባቸው በምን በምን መንገድ ነው? እንግዲህ በከፍተኛ ትምህርት ተቋማት ብቻ ሳይሆን ከታች ከአንደኛ ደረጃ እና ሁለተኛ ደረጃ ትምህርት ቤት ጨምሮ ሁሉም በዚህ ለውጥ ውስጥ ማለፍ ያለባቸው ይመስለኛል እና ምንድን ነው የሚመክሩት? በዚህ ረገድ መዘጋጀት ያለባቸው በምን በምን መንገድ ነው? አንደኛ አስፈላጊውን የኮምፒተርና የኢንተርኔት ሰርቪስ ማዘጋጀት ይኖርባቸዋል። ይሄ እንግዲህ በቂ ኢንተርኔት ሰርቪስ ሲባል አጠቃቀሙንም ይጨምራል። ለምሳሌ ልጆች በሚማሩበት ሰዓት ሌላ ሰው በኢንተርኔት ቪዲዮ መጠቀም ወይም በኢንተርኔት ጌም መጫወት የኢንተርኔት ሰርቪሱን ስለሚሻማ ለተማሪዎቹ ችግር ሊፈጥር ይችላል። ልጆች በትምህርት ሰዓት ያለምንም ረብሻ መስራት የሚችሉበትን ቦታ ማዘጋጀት አስፈላጊ ነው። ሌላው ደግሞ ኢምፖርታንት የሆነ ነገር ትምህርት ቤቶች የሚሰጡትን የቴክኖሎጂም ሆነ የቱተሪንግ ድጋፍ ቢጠቀሙ ጥሩ ይመስለኛል። ተማሪዎች የሚያጠኑበትና የቤት ስራ የሚሰሩበትን ፕሮግራም ማበጀት በኦንላይን ትምህርት ውጤታማ እንዲሆኑ ይረዳቸዋል ብዬ ገምታለሁ። ይህ ነገር የሰለጠኑ አገሮች ብቻ ሳይሆን እንደ ኢትዮጵያ ያሉትንም አገሮች የሚመለከት ነው። በዚህ ረገድ የከፍተኛ ትምህርት ቤቶች ራሳቸውን ከለውጡ ጋር አስማምተውም ሆነ ለመጪው የደረገጽ ላይ የመማር ማስተማር ሂደት ራሳቸውን ማዘጋጀት ያለባቸው በምን በምን መልኩ ነው ብለው ያስባሉ? እንግዲህ በአንደኛ ደረጃ ጥሩ ኢንፍራስትራክቸር ያስፈልጋል። ጥሩ ኢንፍራስትራክቸር ማለት እንግዲህ እዚህ ጥሩ የኢንተርኔት አቅርቦት ይጠይቃል። የኢንስትራክሽናል እና የኮሚኒኬሽን ቴክኖሎጂዎች ያስፈልጋሉ። ይህንን ደግሞ መደገፍ የሚችል የሰለጠነ የሰው ኃይል ያስፈልገዋል። ለአስተማሪዎች ቴክኖሎጂውን ተጠቅመው ማስተማር እንዲችሉ ደግሞ ስልጠናና ድጋፍም ያስፈልጋቸዋል። በዚህ በዚሁ መልክ ተማሪዎችም ይህንኑ ቴክኖሎጂ ተጠቅሞ መማር እንዲችሉና ለእነሱም ስልጠናም ድጋፍም ያስፈልጋቸዋል። ያው በጣም ኢምፖርተንት ከሆኑት ነገሮች መሀል ደግሞ አንደኛ በተመጣጣኝ ዋጋ የሚገኙ ኮምፒውተሮች ወይም ታብሌቶች ለተማሪዎች ያስፈልጋሉ ይሄ ሁሉ ትልቅ ወጪ የሚጠይቅ ስራ ነው። ወጪው ግን ወረርሽኙ ያመጣውን ችግር ለመከላከል ብቻ ሳይሆን ወደፊትም በኢትዮጵያ ባሉ ታዳጊ ሀገሮች የሁለተኛ ደረጃም ሆነ የከፍተኛ ትምህርት አቅርቦት በተፈለገው መጠን ለማድረግ ሕንፃ በመገንባት ብቻ ሊቀረፍ የሚችል ችግር አይደለም። የኦንላይን ቴክኖሎጂ መጠቀም አማራጭ የሌለው መንገድ ነው ብዬ እገምታለሁ። በጆርጅ ዋሽንግተን ዩኒቨርሲቲ የኢንተርፕራይዝ አካዳሚክ አፕሊኬሽን ዲሬክተር አቶ ዮርዳኖስ ባህሩን በጣም አመሰግናለሁ። አመሰግናለሁ ክቡራትና ክቡራን አድማጮች፣ ዝግጅታችን ለዛሬ ተጠናቀቀ። በዋና አዘጋጇ ትዝታ ብላቸው በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ፕሮዲሰሯ ብርሃን ኃይሉና እኔ ያስተናገርኳችሁ ሰሎሞን አባተ ነኝ። መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። በአዲስ ዘመን አዲስ ተስፋን ይሰንቁ። ይጠንቀቁ። ለአዲስ ሕይወት ይትጉ። ራስዎን ከኮሮና ቫይረስ ይጠብቁ። ሰላም ጤና ይስጥልን። But then I don't. <laughs>